you hear america dem's radio tabernacle የአሜሪካ ድምፅ ራዲዮ በየለቱ በሶስት ሰዓት የሚያቀርበው ዝግጅት አሁን ጀምረዋል። እዚህ ለመምጣትም የተለያየ ችግር እንደገጠማቸው ሲመጡም ከዚህ ደርሰው ሲመለሱም ሌላ ችግር ገጥማቸው እንደነበረ ይገልጸዋል እና በወቅቱ አመልክተው እንደነበረ ነው። እኛ ግን ያው ከደረሰን ከሁለት ወር ሶስት ወር ወዲህ ነው እንደደረሰን ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ መርማሪዎችም ሁሉንም የራሳያ ያሰራው ባለቤት አለው፣ እነዚህ ማጣራት አለብን ብሎ ወደ ቦታ የተንቀሳቀሱት የሰብአዊ መብት ጉዳዮች ሊቀመንበር አቶ ብዙአየሁ ወንድሙን ድምፅ ነው የሰማ ነው። የሶማሌ ክልል ልዩ ፖሊስ ፈጸመው የተባለውን ግድያ አስመልክቶ ድርጅታቸው ሰሞኑን ይፋ ባደረገው አዲስ ሪፖርት ዙሪያ ለቀረበ ጥያቄ ከሰጡት መልስ የተወሰደ ነው። በምሽቱ ዘገባ ይኖረናል። የዩናይት ስቴትስ ባለስልጣናት መንግስታቸውና ቻይና በአፍሪቃ ሰላምና ልማት እንዲኖር ስለሚሹ በአህጉሪቱ ተባብረው እየሰሩ መሆናቸው ተዘገበ ይላል። በዚህም ላይ ዝርዝር ዘገባ ይኖረናል። በወቅታዊ ርዕሶች ላይ የሚያተኩረው የሰጥ አገባ ክርክርና ለጥያቄው መልስ የሳምንቱ ቅንብሮች በሁለተኛው አጋማሽ ተካተዋል። ጤና ይስጥልን። እንደምናመሻቸው ክቡራትና ክቡራን አድማጮች ከዛሬ አርብ ጥቅምት 26 2008 ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና ቆንጅት ታየነን ፕሮግራማችንን የሚመራልን ንጉሱ ታምሬ ነው። አሁን ወደ ምሽቱ የዓለም ዜናዎች እናልፋለን። ደርበን ደቡብ አፍሪቃ ውስጥ ሁለት ወር ባልሞላ ጊዜ ስድስት ኢትዮጵያውያን በባዕድ ወይም በመጤ ጥላቻ ላይ በተመሰረተ ተግባር አሰቃቂ የሆነ ግድያ እንደተፈጸመባቸው ተሰማ። በጥላቻው የተነሳ በኢትዮጵያውያኑ ላይ ከሚፈጸመው ድብደባና ዝርፊያ አልፎ በቁማቸው ቤንዚን ሰውነታቸው ላይ አርከፍክፎ እስከማቃጠል መድረሱን የዓይን ምስክሮች ተናግረዋል። በግል የንግድ ስራ የሚተዳደረው ዮናስ ፍቅሩ ለቪኦኤ እንደገለጸው በዚሁ የመጤዎች ጥላቻ የተነሳ የተገደሉትን ኢትዮጵያውያን በአካባቢው በተቋቋመው መረዳጃ እድር አማካይነት አስከሬናቸው ወደ ኢትዮጵያ ተልኳል። አሁን በመጨረሻ በእሳት ተቃጥሎ የተገደለውን የ24 ዓመቱን የበየነ ሌሬቦን አስከሬን ለመላክም በዝግጅት ላይ እንደሆኑ አመልክቷል። አዎ፣ በየነ ነው። የሀያ አራት አመቱ ነገ ነው ሰኞ ነው የሚላከው። ሁለቱ ደግሞ ትናንት የተላኩ ናቸው። ዛሬ ማታ ነው ግን ኢትዮጵያ የሚገባው ራሱ አስክሬ ነው። ቤተሰብ ሰምቷል፣ ሁሉ ሰምተዋል ስለ ሁኔታው። እዛ ከሚገኙ ኢትዮጵያውያን ጋር የተደረገው ውይይት ከዜና በኋላ በእለቱ አብይ ርዕስ የምናቀርበው ይሆናል። ጀርመን ኑረንበርግ ከተማ የሚኖሩ የኦሮሞ ብሔረሰብ ተወላጆች ዛሬ አርብ በከተማዋ ፓርላማ ደጃፍ ሰላማዊ ሰልፍ አካሂደዋል። ከሰልፉ ተሳታፊዎች መካከል አንዱ የሆኑት አቶ አብዲ ነጋሳ ለኦሮምኛ ክፍል ባልደረባችን ለጃለኔ ገመዳ እንደሚከተለው አስረድተዋታል። እኛ አሁን የምንኖረው ኑሬምበግ የሚባል ቦታ ነው፣ ጀርመን ውስጥ ማለት ነው። ዛሬ ደግሞ ሰላማዊ ሰልፍ የወጣንበት ዋናው ጉዳይ ስለ አዲስ አበባ ማስተር ፕላን ነው። እሱም የኢትዮጵያ መንግስት ማስተር ፕላንን ሰበብ በማድረግ የኦሮሞን ወጣቶች ከዩኒቨርስቲ እያወጣ የገደላቸው ነው። ሰላማዊ ሰልፍ ሲወጡ ደግሞ የግድያና የእስር እንዲቆም ብለን ነው። ዛሬ ሰላማዊ ሰልፍ ይወጣል። ለፓርላማው በጽሑፍ ላቀረቡት አቤቱታ ወደፊት መልስ እንደሚሰጣቸው ባለስልጣናቱ ገልጸውልናል ብለዋል አቶ አብዲ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ፕሬዝደንት ቭላዲሚር ፑቲን የሀገራቸው የንግድ አውሮፕላኖች ወደ ግብፅ መብረር እንዲያቆሙ አዘዙ። ፕሬዚደንቱ በረራዎቹ በሙሉ እንዲቋረጡ ያገዱት ባለፈው ሳምንት መጨረሻ ሲናይ ላይ 224 ሰዎች ያለቁበት የሩሲያ አውሮፕላን የተከሰከሰበትን ምክንያት ቦምብ ፈንድቶ ይሆን እንደሆን ለማጣራት ምርመራ እየተካሄደ ባለበት በዚህ ወቅት ነው። የሩሲያው መሪ ፈጥነው የእገዳ እርምጃውን የወሰዱት የሀገራቸው የደህንነት አገልግሎት ኃላፊ አሌክሳንደር ቦርቲንኮቭ የአደጋው ምክንያት በትክክል እስከሚጣራና እስከሚታወቅ ድረስ በረራዎች በሙሉ እንዲቋረጡ ሀሳብ ካቀረቡ በኋላ ወዲያውኑ ነው ተብሏል። ሩሲያ ላለፉት ቀናት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ከሻርም ኤል ሼክ የመዝናኛ ስፍራ ወደ ሴንት ፒተርስበርግ ሩሲያ ሲበር የነበረው አውሮፕላን ውስጥ የእስልምና መንግስት ሸማቂዎች ቦምብ አስቀምጠውበት ነበር ብለው እንደሚያምኑ የተናገሩትን መላምት ብላ ሩሲያ ውድቅ ስታደርገው ሰንብታለች። ሚስተር ፑቲን በአሁኑ ጊዜ በቀይ ባህሯ ዳርቻ ከተማ እየተዝናኑ ያሉት ሩሲያውያን እንዴት ወደ ሀገራቸው መመለስ እንደሚቻል መንግስታቸው እቅድ እንዲያዘጋጅ ማዘዛቸው ከክሬምሊን ባለስልጣናት ተገልጿል። በሌላ ሩሲያ ነክ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያ አቻቸው ሰርጌይ ላቭሮቭ ዛሬ በስልክ ባደረጉት ንግግር በሶሪያ ጉዳይ ላይ ተወያይተዋል። ውይይታቸው ሶሪያን በተመለከተ በሚካሄድ ዓለም አቀፍ የፖለቲካ ድርድሮች ውስጥ ተቃዋሚ ቡድኖችም የአሳድ መንግስት በአሳድ መንግስትም እንዲሳተፉ ማድረግ በሚቻልበት ሁኔታ ላይ ያተኮረ መሆኑን የሞስኮ ባለስልጣናት አስታውቀዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የእስራኤልና የፍልስጤን መሪዎች እሳቸው ከፕሬዝደንትነታቸው እንደ አውሮፓውያን አቆጣጠር በ2017 መጀመሪያው ላይ ከመሰናበታቸው በፊት ወደ ሰላም ይህ ነው የሚባል እርምጃ አያደርጉም ከሚል ድምዳሜ ደርሰዋል አሉ የዋይት ሀውስ ባለስልጣናት። ፕሬዝደንት ኦባማ በጉዳዩ ላይ ተስፋቸው የመመናመኑ ዜና ይፋ የሆነው የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁን የፊታችን ሰኞ በዋይት ሀውስ ሊቀበሉ እየተሰናዱ ባሉበት በአሁኑ ወቅት ነው። የሁለቱ መሪዎች ስብሰባ የሀገሮቻቸውን የሻከረ የዲፕሎማሲ ግንኙነት ለማደስ የሚደረግ ሙከራ እንደሆነ እየተገለጸ ነው። የዩናይትድ ስቴትስ የጦር ኃይል ከኢራን ጋር የተደረገውን የኒውክሌየር መርሃ ግብሯን የተመለከተ ውል አጥብቆ ከሚቃወመው የእስራኤል መንግስት ጋር ያለውን ግንኙነት ለማጠናከርም የታለመ እንደሆን ተመልክቷል። ፕሬዚደንት ኦባማ የእስራኤሉ ጠቅላይ ሚኒስትር ፍልስጤማውያንን ስለሚመለከቱ ፖሊሲዎቻቸው በዝርዝር እንዲገልጹ ግፊት ለማድረግ ይህንን ስብሰባ የሚጠቀሙበት መሆኑን የፕሬዝደንቱ የብሔራዊ ጸጥታ ምክር ቤት የመካከለኛ ምስራቅ ኤክስፐርት የሆኑት ሮብ ማሊ ተናግረዋል። ይህ በዚህ እንዳለ ጠቅላይ ሚኒስትር ኔተንያሁ ራን ባራትስን አዲሱ ዋና ቃል አቀባያቸው አድርገው ሊሾሙ ያላቸውን እቅድ በይደር እንደያዙ ተሰምቷል። ጀሩሳሌም ፖስት ጋዜጣ በዘገበው መሰረት ኔተንያሁ ይህን ያደረጉት ባራትስ ከጥቂት ወራት በፊት በፌስቡክ ባወጡት ጽሁፍ ፕሬዚደንት ባራክ ኦባማን ጸረ ሴማዊ የውጭ ጉዳይ ሚኒስትር ጆን ኬሪን ደግሞ የህጻን አስተሳሰብ ያላቸው ሲሉ መግለጻቸው ከተነገረ በኋላ ነው። ኔተንያሁ ዛሬ በትዊተር ባወጡት መግለጫ እሳቸውን መሾሜን እንደገና እከልሰዋለሁ ብዬ አልተናገርኩም፣ ጉዳዩን ከዋሽንግተን ስመለስ እገመግማለሁ ነው ያልኩት ሲሉ አስታውቀዋል። ኔተንያሁ የ ተሿሚያቸውን አባባል የእስራኤልን ፖሊሲ የማያንጸባርቅ ፈጽሞ ተቀባይነት የሌለው ሲሉ ትናንት ከተናገሩ በኋላ በአራት ይቅርታ መጠየቃቸው ታውቋል። ወደ ዋሽንግተን ከጠቅላይ ሚኒስትሩ ጋር እንደማይመጡም ተነግረዋል። የፊታችን ሁድ በሚያንማር በሚካሄደው ብሔራዊ ምርጫ የምረጡን ዘመቻው እየተጠናቀቀ መሆኑ ተዘገበ። በሀገር አቀፉ ምርጫ የብሔራዊ ዲሞክራሲ ሊግ መሪዋ አንሷን ሱቺ ለመሪነት ሊመረጡ እንደሚችሉ ተገምቷል። ምዕራባውያን ሀገሮችና የሰብአዊ መብት ድርጅቶች ታዲያ ምርጫው ነጻ፣ ፍትሐዊ እንዲሆን ጭምር ተማጽኖ እያቀረቡ ናቸው። አድማጮች ለምሽቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በአለም ዜናዎች የጀመረው መደበኛው ፕሮግራም በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ምሽቱ አቢይ ርዕስ ነው የምናልፈው። ቀደም ሲል በዜና ላይ እንደተዘገበው በደቡብ አፍሪቃዋ ደርባን በመጤ ባዕዳን ላይ በተመሰረተ ጥላቻ ስድስት ኢትዮጵያውያን ላይ አሰቃቂ ግድያ ተፈጽሟል። ዜናውን ለዚያው ከዚያው ከደርባን ለአሜሪካ ድምፅ ያደረሱ የአይን ምስክሮች እንደገለጡት ኢትዮጵያውያኑ ላይ የሚፈጸመው ዘርፊያና ድብደባ ሳያንስ ቤንዚን ሰውነታቸው ላይ አርከፍክፎ እስከ ማቃጠልም ተደርሷል። አዲሱ አበበ ሁለት የደርባን ነዋሪ ኢትዮጵያውያን አነጋግሮ ተከታዩን አሰናድተዋል። ዜናውን ያደረሰን በንግድ ስራ የሚተዳደረው የዚያው የደርበን ነዋሪ ዮናስ ፍቅሩ ይባላል። በኢትዮጵያውያኑ ላይ እየተፈጸመ ያለው ግድያ መቼና እንዴት እንደተጀመረ በማብራራት ይነሳል። ዛሬ ሀያ ምናምን ቀኑ ነው። በዚህ ሶስት ቀን አንዳንድ አለ ኖቨምበር ቱ ኖቨምበር ትሪ ኤንድ በአንድ ላይ ምንድን ነው ምክንያቱ? በቃ እነሱ ይመጣሉ። እንደውም አሁን ዘረፋ ትጠዋል ከጥታ መጥተው አሁን የዚኛው አሁን የመጨረሻ ዛሬው አሁን እዚህ ገና ሬሳው አልተሸኘም። ሰኞ ነው የሚሸኘው። እነሱን መጡ፣ ዘረፉት፣ ቤንዝል አርከፍክፎ አቃጠሉት። ከዛ በፊት ደግሞ የሞቱ ሁለቱ ልጆች እነሱን አልዘረፉ፣ መጥተው ገላዋቸው ነው ሄዱት። የሁለቱ ትናንትና ተላከ። ዛሬ ደግሞ አንዱ ይሄዳል ነው የምትለኝ? ዛሬ ይሄድ ነበረ፣ አጋጣሚ አልተቻለም። ሰኞ ለመላክ የት ነው? ይህን የሚያደርጉት የድር ኮሚቴዎች አሉ። በጠቅላላው ስንት ሰዎች ስንት ኢትዮጵያውያን ሞቱ? እጃችን ላይ ባለው መረጃ መሰለ ሀያ ስምንት ጀምሮ እስካሁን ድረስ ስድስት ሰዎች ናቸው። እነዚህ ስድስቱ ሰዎች እዚ ከኔ ሱቅ አጠገብ ነው ለቅሶ የሚቀመጡት። እዛ ውስጥ የተቀመጡትን ሰዎች ነው መጀመሪያ፣ መለሰ ኤዳሞ እድሜው ሀያ ሰባት ነው። ከዛ ደግሞ በሰላሳ ታፈሰ አበበ እድሜው ሀያ ሶስት ነው። በሶስተኛ ደግሞ ባቾሬ በቆሬ እድሜው ሀያ አምስት ነው። እሱ ኖቬምበር አንድ ነው የሞተው። በአራተኛ ደረጃ ያረፈው ብዛቸው አብቶ እድሜው ሀያ ስድስት ነው። በሁለት ነው የሞተው። በአምስተኛ ታርቀኝ ነው ታርቀኝ ወየሞ እድሜው ሀያ ስምንት ነው። እሱ ከዛ አሁን ደግሞ በሳት ተቃጥሎ ትናንትና የሞተው ልጅ ሀያ አምስት ሌትር ሚዝ በአራፊ ነው እዳው ላይ አርከፍ ያቃጠሉት ልጁ በየነ ነው የሚባለው በየነ ለሬቦ። ግን ዮናስ፣ እንደነገርከኝ እነህን ግድያ የሚፈጽሙት ወሮበሎች ናቸው ወይስ ሲያገር ተውለ ምንድን ነው? የሀገሪ ተወላጅ ነው የሚሰጭ። ምክንያቱ ምንድን ነው? ምክንያታቸው ምንም የሚታወቅ ነገር የለም። የዘርፋሉ አንዳንዴም አሁን ባለፈው አንድኛው ልጅ ምንም አልዘረፉትም። ሁላ በቀኑ ሁላ በአምስት ሰዓት ማታ ሽስታ ነው ሌባነን ቀጥል መለሳ የተዘገነ በቀኑ አምስት አለ ነው ቁርስ በልቶ ከዚህ ከምንኖርበት አካባቢ ቁርስ በልቶ ምን ብሎ ሄዶ ነው ወደ ስድስት ሰዓት ላይ ሞቶ ተብሎ የተደወለ። የስራ ቦታ ላይ እቃ ልታደርስ ትሄድ ቀን ላይ ነው። ዘራፊ ነው እንዳትላቸው ደግሞ አንደኛውም ልጅ የትኛው ነው ደግሞ። እንደዚሁ ብዙዎቹ በቀን ነው የሞቱት። በማታ እንኳን የተገደለ ሰው ብዙ የሉም። እነዚህ ሁሉ በምን ስራ ላይ ነበሩ? የሞቱት ሰዎች ይነግዱ ነበር። እንደው ዝም ብለህ ቁጭ ሱፐር ማርኬት ነው የሚሰሩት። ታክሾፕ ይባላል እስሎም ይሄ ኮልድሪንግ ለስላሳ ምናምን መሸጥ። እነዚህ ስሞል ስሞል ሀገር ውስጥ ያሉ ትናንሽ ሱቆች አሉ አይደለ እነዚህ የንግድ እቃዎች የሚሸጡ ማለት ነው። እሺ እና የራሳቸው ውስጥ ነው የሚገደሉት ያሉት የራሳቸው ቢዝነስ ላይ ነው የተገደሉ ያሉት። የራሳቸውን ንግድ ነው የሚያካሄዱት የነበረው የራሳቸውን ንግድ ነው ከጥቁሮቹ ላይ ቤታቸው ላይ ፍለፊት ላይ ሱቅ ይከራዩና በመኖሪያቸው ሰፈር ላይ እዛችሁ ሚኒ ሱፐር ማርኬት ያደርጋሉ። እዛችሁ የሸጡ ምናምን ነው የሚኖሩ። አንዳንዱ ሱቅ ላይ ከሚገርሙ በእጁ ላይ እያስገቡ በሚሰሩት ቦታ ላይ ነው። አንደኛው ልጅ የታረቀ በመሳሪያ ያስገብተው ነው ይመጡ አልዘረፉትም፣ ሙላ ገሎት ነው። አንተ የት ነው የምትኖረው፣ ዮናስ? እኔ ደርባን ከተማ ነው የምኖረው። ምንድነው ምሰራው? አንተ ምንደው ምሰራው? ይቅርታ፣ ሱፐር ማርኬት አለኝ። እንደገናም ያበሻት አከፋፍላለሁ። ከሀገር ቤት የባልትና ቀዋሽ ምናምን ሱቅ አለኝ፣ አከፋፍላለሁ ደርባን ላይ። አንተ አካባቢ ምንም ችግር አልደረሰም። እኛ ያው መሀል ከተማው ላይ ስለሆነ ምንም አልደረሰም። ግን አሁን የምነግር ቦታዎች ብዙም ይውቁ አይደለም። አስር ኪሎ ሜትር አስራ አምስት ኪሎ ሜትር የስንት ብር ታክሲ ነው? የአስራ አምስት ብር ታክሲ ነው። ከእኛ ጋር ይዞ የሚሄዱት ከደርባን ከእኛ ጋር እያደረጉና እዛ በየሱቃቸው እየሄዱ ይሸጣሉ። ከደርባን ማለት ነው። ከደርባን ነው አሁን እስቶክ የሚያደርጉት። ይሄ ሁኔታ ግን የድሩም ኃላፊዎች እነሱንም አናገራሉ። ነገሩ ለፖሊስ ለማመልከት ሙከራ ተደርጓል። ምንድን ነው የሚገኘው መልስስ ፖሊስ ሙከራ ተደርጓል። ሙከራ ታደረጋለ። ፖሊስ ምንም ነገር ሊያደርግ አይችልም እዚህ ሀገር አሁን። ትናንትና ራሱ ከዚህ ከዚህ እናንተን ከደወልን በኋላ ለመንቀሳቀስ ሞክረን፣ ለምን በቲቪ አልተናገራችሁ? ቲቪ ላይ ለምን አላቀረባችሁ ነው የሚለ። ቲቪ ላይ ለማቅረብ ደግሞ ፖሊስ ጠርቶ ነው እዛ ቦታ ላይ መዘገብ ያለበት፣ እኛ አይደለንም። እኛ ደግሞ እንሞክር ብለን በራሳችን ትናንት ደውለን የዚህ ሀገር ጋዜጣን ለመጥራት ሞከርን፣ ግን አልተቻለም ፖሊሲ ጥራ ነው የሚሉት ፖሊስ ከፖሊስ ጋር ካልሆነ መተን ከእናንተ ጋር ቃል መቀበል አንችልም ምንም የእኛን ጩኸት በጭራሽ መስማት አይፈልጉም በኢትዮጵያ እንዳለ ተኛ ችግር ሆነብን ህወታችን ለማን ዘማን ማሰማት አልቻለም በሳት የሚያክል የሰው ልጅ ጠፍቶ የእነሱ ትንሽዬ የሆነ ነገር ጠፍቶባቸው ሲብርቶ ተሰርቆ በዜና ሲታይ ታያለ የሰው ልጅ የሚያክል ነገር በሳት ተቃጥሎ እዚህ ደርባን ያለ ኢትዮጵያዊ ራሱ ያልሰማል ተቃጥሎ አዲ ያለ ወስፋል ገብቶ የሞተ ልጅ እንግዲህ ምንም ነገር የተዘገበ ነገር የለም ብለዋል። እዛ አካባቢ በቅርብ የኢትዮጵያ ኤምባሲ የት ነው ያለው? ደርባን ደቡብ አፍሪካ ያለ ይመስለኛል አለ ፕሪቶሪያ የሚባል ቦታ ከኛ ስድስት መቶ ሰባት መቶ ኪሎሜትር ላይ ነው ያለው። ፕሪቶሪያ ነው ያለው። ለመሆኑ እነሱ ያውቃሉ ይሄን ነገር? ኮሚቴዎች ነበሩ ትናንትና አጋጣሚ አናገርኳቸው። ይህን ነገር ኤምባሲው ያውቃል ወይ ብዬ ትነግራ ስጠይቃቸው ኖ የዚህ የእሳቱንና የዛኛውን የዛሬን የሁለቱን ሬታ አያውቁም። የበፊቱ ግን ነግረናቸዋል አሉ። ምን አደረጉ? የዜታ ምን ያደረጉት ነገር አለ ህጋዊ ነዋሪዎች ናቸው በነገር ላይ ዮናስ እንደዚህ የሞቱት አዎ ህጋዊ ናቸው። ፈቃድ አላቸው። ራሱ መንግስት መንግስት ላይ እንትን ኡማቴር ይባላል ዚ ገር መሪ ፈቃድ ወረቀት ያላቸው ሰዎች ናቸው። ወረቀት ከሌላቸው አስክሬን መላክ አንችልም። አሁን ሁሉም እዚ እየተቀበረ ኢትዮጵያ የለም ወረቀት ስላለ ወደ ሀገሩ ነው ምልካ ያለ ነው። እስቲ ይሄን ነገር የሚከታተል በኮሚቴ ደረጃ የተቋቋመ አንድ ሀይል አለ ብለህኛል። እና ወይም የእድሮቹ ማንን ላናገር? አንዳቸውን። እሺ ው ተገኝ ይባላል። አቶ ተገኝ ይባላል። አሁን በአሁን ሰዓት ተገቢ ብር እየሰበሰበ ያለ ነው። የድሩ ሰላም አቶ ተገኝ በጣም አዝናለሁ ኢትዮጵያውያኑ ላይ በደረሰው አደጋ። ተገኝማል ነው በነገራችን ላይ ተገኝ አቡዬ ይባላለሁ። እኔ ለጊዜው ጻፌ ሆኜ ነው የምሰራው። እንግዲህ እድር እንለቅማለን። እድሩን ለቅመ ሰብስበን የደረሰብንን ችግር እንግዲህ በረዳጃ ሆኖ ትላለ ይድር አሁን ሬሳውን ልንሸኝ ብሩን እየሰበሰብን ያለ ነው። ለባለስልጣናት አሳውቃቸዋል እዛው ደርባን ላሉ የፖሊስ ክፍል የመሳሰለ አዎ ብዙ ጊዜ ይህን ነገር ለማሳወቅ እንሞክራለን ግን ሰሚ ጆሮ አናገኝም። ገዳዩ እንደ መርት ይቆጠር የሱ ለሱ እንደ መርት ነው ቢቆጠር ያለው ይሄ ነገር አላውቅም። እንግዲህ ብዙ ጊዜ አሁን ብያዙ ራሱ ወይም ደግሞ በጥቆማ ቢደረስም ያለ ጊዜ ስተስፈቱ እናያለን። ለመግደል ሙከራ አድርገ ወይም ደግሞም ንብረታችንን ዘርፎ እንኳን እነዚህ ሰዎች ወደ ህግ በቀርቦ በማግስቱ ተለቀው ሌላ ባሰነዛቸው ክደርስብን ነው የምናየው። ማንም ሰሚ ጆሮ አላገኘንም። እስከ ስተ ሌላ ሀገር ዜጋ እንደምደረግ ነገር እዚህ አካባቢ ሲሆንልን አላየነ እኛ ትግቶች ሆነን ሳለን ደግሞ ኢትዮጵያውያን ሆነን ሳለን ለዜጋ መደረግ ያለበትን ኦሪንትን ብዙ ጊዜ ሲያሳዩ አላየንም። ለምሳሌ እዚህ ሀገር በሁሉም ዜጋ እንደ ምሳሌ በጠቅስ አንድ ሰው አንድ ሰው ሲሞት ወይ ደግሞ በአንድ ግለሰብ ንብረት ላይ ችግር ብደርስ ተረባርቦ መጥቶ ያንን ነገር ሌላ መፍትሄ ጋር ተደርሱ እናያለን። እዚህ አካባቢ ግን ሰውን ያክል ነገር አሁን ወንድማችን የሞተው በሶስት ሶስት ሊትር ጄሪካን ሙሉ ፓራፊን ተርከፍክፎበት ነው። እዛ ኮንቴነር የምባል ግ ደሱቅ የምንጠቀመው ነገር አለ። እዛ ውስጥ ነው አሁን ልጁን አፍነው ያቃጠሉት። ለዚህ ነገር ምንም መፍትያ ነው ነገር የለም። እንደዚህ አይነት ነገሮች በተደጋጋሚ ሲደርሱብን ማንም ሀይ ምልም መጥቶም ደግሞ ለዜጋ መደረግ ያለበትን እንደው አለርና ሁለቱም እንግዶች ሲናገሩ ይህን አደጋ ወደ ማና ቤት እንደሚባል ግራ የተጋቡ መሆናቸውን ገልጠው እስካሁን ዜናው እንኳ ታፍኖ መቆየቱን አስረድተዋል። እዚያም አገር በአገር ቤትም እዚያው ደርባን ወደሚገኝ የኢትዮጵያውያን ማህበረሰብ ጽፈት ቤት ደውዬ ሊቀመንበሩን አቶ ደስታ ላምቦሮን በአጭሩ አነጋግሬያቸዋለሁ የተጠቀሱት ኢትዮጵያውያን መገደላቸው እውነት መሆኑን አረጋግጠውልኝ ችግሩ ያለው ከዜኖፎቢክ ጋራ የተያያዘ እንደሆነም ይናገራሉ። በእርግጥ ያው የሆነ ያለው ችግሮቹ ከሴኖፎቢክ የተለያየ አይነት ችግር አይደለም፣ ተመሳሳይ ችግር ነው እ እየተደረገ ያለው ሴኖፎቢክ። በፊት ምስጥራዊ የሆነ ሴኖፎቢክ ነበር፣ በተለይ በቢዝነስ ዙሪያ ባሉ በኢትዮጵያውያኖች ላይ ከሁለት ሺ አስራ አራት ጀምሮ ከተወሰኑ ጊዜ መረጋጋት በኋላ ከእንደገና በተመሳሳዩ በፊት ሲያካሄዱ የነበሩትን ምስራዊ የሆነ ን ኦፖዚሽን ነበረ። ስቲል ያው እያወዱ ያሉት ነዳጅ እያከፋከፉ እሳት እየለቀቁ ነው ያለው እና በዚህ ጉዳይ ላይ የምንችለውን ኃይል እንቅስቃሴና ሩጫ እያደረገን ነበርን። ለማን ለማን አመለከታችሁ? አቶ ደስታ የት የት አመለከታችሁ? ለሁማን ራይትስ ኮሚሽን አመልክተናል። እዛው አካባቢ ለደርማን ባለስልጣናት፣ ለፖሊስ ወይም ደግሞ ለዳኞቹ፣ ለፖሊስ ኮሚሽነሮች ሁሉ ጊዜ እያስተዋወቀን ነው ያለ ነው። ያለንን ጽዋታችንም እያሰመን ነው ያለ ነው። ምን ይሏቸ ተሰጥቷቸዋል ብዙ ምላሽ ው ብዙ ምላሽና ሊገዳን እንዲያደርጉ ህይወቱን እንዲያተርፉ ወይም አደጋዎቹ እንዲተላሰሉን አልቻሉም። በዚህ ጉዳይ ላይ ያው ባለፈው ሶስት አራት ቀናት ተነጋግረናል። እነሱም የሚደዋወላለን እዛም የሚመለከትባቸው ቦታዎች ላይ ተነጋግረን የምንችለውን እንቅስቃሴ እናደርጋለን ብለዋሉ። ከዚያ ባሻገር የራሳቸውም ወደዚህ የሚመጡበትን ፕሮግራም አሬንጅ እያደረጉ እንዳሉ ነው ኢንፎርሜሽን የሰጡን ኤምባሲዎቹ፣ ኤምባሲው ባለስልጣኖቹ፣ አዎ እንደዚያ ነው እያሉ ያሉት። አቶ ደስታ ኢትዮጵያውያኑ በቀን በቀን ነው የሚገደሉት። አሁን ስድስቱ በቅርቡ የተገደሉት ሶስቱ፣ በተለይ ደግሞ በዚህ በሶስት ቀን የተገደሉ ናቸው እና ይሄ ቀጠሮ የሚሰጠው ነገር አይደለም። እናንተ ከኤምባሲው ሰዎች ጋር ስትነጋገሩ ቀጠሮ መለዋወጥ ሳይሆን በአስቸኳይ መጥተው እዛ ካሉት ባለስልጣናት ጋር እንዲነጋገሩ ማድረግ ይኖርባችሁ ይመስለኛል እንደ ኮሚኒቲ ወይም እንደ ማህበረሰብ መሪነታችሁ። አዎ ያንን እያደረገን ነበር ያለው ይህንን የሰሞኑን ጉዳይ በተለቀል በግል ደረጃ አንድን እርምጃ ወደፊት ለመግባት ይህ እዚህ ጉዳይ ያው አንም እንደሚትረዳው አንድ ሰው በግለኝነቱ በግል ማድረግ የሚገባውን ጥረት ከማድረግ ባሻገር ኮሚኒቲውን እና ኮሚቴውን በሚመለከታ ያለውን ይዘት ለማንቀሳቀስ ይከብደዋል። ይህንን ጉዳይ ኮሚቴው ተነጋግሮ አንድ ደረጃ ላይ እንዳይደርስ በሰሞኑ ያለው ችግር ትንሽ በዛ። አይነት ተቀምጠን የሚነጋገርበትን እድል አልፈጠውም። ችግሩንም ገልጸውልኛል አቶ ደስታ ላምቦሮ። ያ ብቻ አይደለም ሌሎች ተያያዥ ነጥቦችንም አንስተዋል። ከዚህም ሌላ ባገኘናቸው ቁጥሮች ሁሉ ጉዳዩን የያዙ ፖሊሶችን ለማነጋገር ሞክረን የሰዓቱ አለመገጣጠም አልቀናንም። በሌላ ጊዜ የምንመለስበት ጉዳይ መሆኑን ግን ለአድማጮችን እንገልጣለን። የሶማሌ ክልል ልዩ ፖሊስ ኃይል ከሁለት ዓመታት ከ65 በላይ ሰዎች መገደላቸውን ከ153 የሚበልጡ ሰዎች ደግሞ መቁሰላቸውንና ከ15 ሚሊዮን ብር በላይ ግምት ያለው ንብረት መውደሙን የሰብአዊ መብት ጉዳዮች ሰመጉ በ139ኛው ልዩ መግለጫው ሰሞኑን ይፋ አደረገ። አጥፊዎቹ ሕግ ፊት እንዲቀርቡም ሰመጉ ጠይቋል። መለስካቸው አመሃ ተከታትሎታል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ሰሞኑን ይፋ ባደረገው 139ኛው ልዩ መግለጫ የሶማሌ ብሔራዊ ክልላዊ መንግስት ልዩ ፖሊስ ኃይል ታህሳስ አንድና ሁለት ቀን 2006 ዓ ም በፈጸመው አሰቃቂ የጅምላ ግድያ ከ65 ሰዎች በላይ እንደገደለ፣ ከ153 ሰዎች በላይ ደግሞ እንዳቆሰለ ገልጸዋል። መግለጫው እንደሚለው የሰመጉ ባለሙያዎች ድርጊቱ በተፈጸመባቸው ቦታዎች በአካል በመገኘት ጥቃቱ የተፈጸመባቸውን ዜጎችና ቤተሰቦቻቸውን በማነጋገር ድርጊቱ መፈጸሙን ለማረጋገጥ ችለዋል ይላል። ስለተፈጸመው የሰብአዊ መብት ጥሰት መንስኤም መግለጫው በሰፊው አትቷል። በሶማሌ ብሔራዊ ክልላዊ መንግስት በቀላፎ በሙስታሄል እና ፌርፌር ወረዳዎች የሚኖሩት የሬር ባሬ ና ዱቤ የተባሉ ሁለት ጎሳዎች ያቀረቡት የመብት ጥያቄ መንስኤ እንደሆነም መግለጫው ያብራራል ሁለቱ ጎሳዎች ቋንቋቸውንና ባህላቸውን እንዲያሳድጉ በአካባቢያቸውም ራሳቸውን በራሳቸው የማስተዳደር መብታቸው በሕገ መንግስቱ መሰረት እንዲከበርላቸው የተለየ ማንነት እንዳላቸውም እውቅና እንዲሰጣቸው ከ1990 ዓ ም ጀምሮ ሲጠይቁ እንደቆዩና ሰኔ 21 ቀን 2004 ዓመተ ምህረት ጅግጅጋ ከተማ ጉባኤ በማድረግ ባለ ስምንት ነጥብ አቋም መግለጫ እንዳጸደቁ የጉባኤው ተካፋዮችም ከሁለቱ ጎሳዎች ሽማግሌዎች ጋር የክልሉ መንግስትና የፌዴሬሽን ምክር ቤት እንደነበሩ መግለጫው ያብራራል። የሰመጉ ሊቀመንበር አቶ ብዙአየሁ ወንድሙን ቪኦኤ አናግሯቸዋል። ግጭቱ እንዴት ተቀሰቀሰ? ጥያቄውን በማቅረብ ነው። እንግዲህ ተሰብስበው ጥያቄውን ይሄ ጥያቄዎቻችሁ በፌዴሬሽኑ ምክር ቤት ሰብሳቢነት የተወሰኑት ስምንቱ ነጥቦች ተገባራ ይሆኑልን በሽማግሌዎቻችን የተወሰኑ ጥያቄዎች ይደሩ ተብለ ተሰበስበው ሲጠየቁ እንደተነሳ ነው እያስረዱን ያሉት። እነዚህ እንግዲህ አመልካቾች እዚህ ቢሮ ዋናው ጽህፈት ቤት አዲስ አበባ ድረስ መጥተው ነው በተደጋጋሚ ያመለከቱት። በማመልከቻቸውን ሰነዳቸውን ይዘው ነው የመጡት። የሐኪም ቤት ማስረጃቸውን የመሳሰለውን ቤተሰብ ጉዳት ይዘው መጡ። ውክልናቸውን ይዘው መጡ። ይህንን ጉዳይ ለማጣራት እንግዲህ መርማሪዎቻችን ነው ከዚህ ልከን ያጣሩት። ጥያቄውን ካነሳው ህዝቡ በኩልስ ምን እንደተፈጸመ የክልሉ መንግስት ስለዚህ ምን እንደሚል ለአቶ ብዙ አየሁ ጥያቄ ቀርቦላቸዋል። መነሻውንም ይሁን ያለውን አጠቃላይ ሁኔታ ላይ ከተጎጆች ቤተሰብ እና ነን ከሚሉ አካሉ ያገኘ ነው መረጃ ከመንግስት አካላትም ደግሞ ለማጣራት ሚዛናዊ ለማድረግ ያደረግነው ጥረት አልተሳካም። ፍቃደኞች አልሆኑልንም በተደጋጋሚ ከማናገር ይልቅ ከመርማሪዎቻችን ጋር የሚገናኙትን ሰዎች እየፈለጉ ማሳደድ፣ ማሰር እና ግንኙነቱ ለመጠስ ነበር ሲደረግ የነበረው እንጂ ያለውን ነገር ባላንስ አድርጎ ለምን ተነሳ፣ ለምን እርምጃ ተወሰደ፣ ሞተዋል እነዚህ ሰዎች አልሞትም ወይ? እነዚህ የቆሰሉ ሰዎች በፖሊስ ነው የቆሰሉት አደለም የሚለውን በፖሊስ በኩል በመንግስት በኩል በክልሉ መንግስት በኩል መልስ እንዲሰጥበት ጥረት ያደረገው ነገር አለመሳካቱን በመግለጫችን ላይ ገልጸነዋል። ቅድም ቅድም እንዳሉኝ ከሆነ ሁለቱን ወገኖች ማለት እነዚህን ሁለቱን የዱቤና የርባሬ ጎሳ ሽማግሌዎችም ከሶማሌ ክልል አመራር ጋር ያገናኛቸውና ድርድር ያደረገው ዋናው አካል የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ስለዚህ ጉዳይ ምን አለ? ምንም ቅድም እንደገለጽኩልህ ከመንግስት አካላት በኩል ለማጣራት ያደረግነው ነገር ምንም አልተሳካልንም። ፈቃደኞች ያልሆኑ እና መርማሪዎቻችን ከስምንት ቀን ከአስር ቀን በላይ ነው እዛ አካባቢ ወስደው ተቀምጠው ለማጣራት ባላንስ ለማድረግ ጥረት ያደረጉት የሰጠን መልስ የለም፣ በእነሱ በኩል ያገኘነው መልስ የለም። ሁለት ሺህ ስድስት ዓመተ ምህረት ታህሳስ ነው ይሄ ጉዳይ የተፈጸመው። ለእናንተ አቤቱታ የቀረበላችሁ መቼ ነው? ቀደም ብሎ ቀርበዋል። ይሄ አሁን ያለው አመራር ከመቅረቡ በፊት አቤቱታው ቀርቦ ቅሬታ እንደነበራቸው በድጋሚ አሁን ሰመጉድ እየመራ ያለው ወይም የተቋቋሙ ማናጅሜንትም ከተተዳጀ በኋላ በድጋሚ ነው መጥተው ከዚህ ፊት ያመለከትን ላችሁን አቤቱታ የታደረሳችሁት አመልክተን ነበር በወቅቱ የሚለው ነገር በቅሬታ ነው የመጡት። ምን እንደነበረ ያመለከታችሁን ላቸው አሁን በዝርዝር ገለጽኩት ነገሮች ናቸው። ዶኩሜንታችሁን የተሟላ ዶኩሜንት ቀደም ብለን ማግኘት ባለመቻላችን እንደገና ዶክመንቶቹን በአዲስ መልክ እንዲያመጡ ተደርጎ ነው ወደ ምርመራ የተገባው እና በወቅቱ አመልክተው እንደነበረ እዚህ ለመምጣትም የተለያየ ችግር እንደገጠማቸው ሲመጡም፣ ከዚህ ደርሰው ሲመለሱም ሌላ ችግር ገጥማቸው እንደነበረ ይገልጸዋል። እና በወቅቱ አመልክተው እንደነበረ ነው። እኛ ግን ያው ከደረሰን ከሁለት ወር ሶስት ወር ወዲህ ነው እንደደረሰን። ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ፣ ምርመራዎችም ሁሉንም የራሳያ ያሰራው ባለቤት አለው። እነዚህ ማጣራት አለብን ብሎ ወደ ቦታ የተንቀሳቀሱት የሰመጉ ልዩ መግለጫ በሰው ሕይወትና አካል ላይ ደርሰዋል ካለው ጉዳት በተጨማሪ 15 ሚሊዮን ብር የሚገመት እህል ከአውድማና ከማሳ ላይ መቃጠሉን እንዲሁም የ150 አባወራዎች ቤቶች በእሳት መጋየታቸውን ይናገራል። ይህን ችግር ለጠቅላይ ሚኒስቴር ጽህፈት ቤት ለኢትዮጵያ ሰብአዊ መብቶች ኮሚሽን ለሀገር መከላከያ ሚኒስቴር ለፌዴራል ጉዳዮች ሚኒስቴር ለፌዴሬሽን ምክር ቤት ለሰብአዊ መብቶች ጉባኤ በተደጋጋሚ ማመልከታቸውን በመስክ ስራ ላይ ለተገኙ የሰመጉ ባለሙያዎች የተጎጂዎቹ ተወካዮች በምሬት ገልጸዋል ይላል መግለጫው በመጨረሻም መግለጫው ከዚህ መግለጫ መረዳት የሚቻለው የሀገራችን የሰብአዊ መብቶች ሁኔታ አሳሳቢ ደረጃ ላይ የሚገኝ መሆኑን ነው ይልና የሰብአዊ መብቶች ጥሰቱ የተፈጸመው በመንግስት ባለስልጣናትና የጸጥታ ኃይሎች መሆኑ ደግሞ ሁኔታውን እጅግ አሳሳቢ ያደርገዋል ይላል። ስለሆነም መንግስት የሀገሪቱን ህገ መንግስት እንዲያከብር አሳስቦ መንግስት ለጉዳዩ ልዩ ትኩረት በመስጠት ህገወጥ ግድያ፣ አካል መጉደል ንብረት የማወደምና ቤት የማቃጠል ወንጀል የፈጸሙትን የጸጥታ ኃይሎች ህግ ፊት እንዲቀርቡና ወንጀሉ እንዲፈጸም ትእዛዝ የሰጡ ባለሥልጣናትም እንዲጠየቁ የሚሉና ሌሎችንም ጥያቄዎችን አቅርበዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትስ ባለስልጣናት መንግስቶቻቸውና ቻይና በአፍሪቃ ሰላምና ልማት እንዲኖር ስለሚሹ በሀገሪቱ አብረው እየሰሩ ናቸው ይላሉ። ዩናይትድ ስቴትስ ከዚህ በፊት ቻይና የአፍሪቃን የተፈጥሮ ሀብት እየበዘበዘች ነው ስትል፣ እንዲህ አይነት አነጋገር ማሰማቷ ሁኔታዎች መለወጣቸውን ያመለክታል ስትል የደቡብ አፍሪካ ዘጋቢያችን አኒታ ፓል ከጆሃንስበርግ በላከችው ዘገባ አመልክታለች። አዳነች ፍስሃዬ ዝርዝሩን ይዛለች። ዩናይትድ ስቴትስና ቻይና በአፍሪቃ ተደማጭነት ለማግኘት ሲፋጩ ቆይተዋል። ቻይና በመላ አፍሪቃ በምታደርገው ከፍተኛ የማሉ ንዋይ ፍሰት ምክንያት በአፍሪቃ ከሌሎች ሀገሮች ይልቅ የበላይነት ማግኘቱ አልቀረም። ቻይና ከአፍሪቃ ጋር የምታደርገው የንግድ ልውውጥ ባለፈው ዓመት 220 ቢሊዮን ዶላር ደርሷል። ይህም ዩናይትድ ስቴትስ ከአፍሪቃ ጋር ከምታደርገው የንግድ ልውውጥ በሶስት እጥፍ ይልቃል። ይሁንና ሁለቱ ሀገሮች በአፍሪቃ የመዋለ ነዋይ ፍሰትንና ዲፕሎማሲያዊ ጥረትን ለማጠናከር በሚያደርጉት ጥረት ተቻችለው በመስራት ረገድ ደስተኞች መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የምስራቅ እስያና የፓሲፊክ ጉዳይ ረዳት ሚኒስትር ሱዛን ቶርንተን ገልጸዋል። የቻይናው ፕሬዚደንት ሺ በዩናይትድ ስቴትስ ስላካሄዱት ጉብኝት በያዝነው ሳምንት ለጋዜጠኞች ተናግረዋል። በመጀመሪያ ደረጃ ዩናይትድ ስቴትስና ቻይና በአፍሪካ ላይ ያላቸው ፍላጎች ተመሳሳይ ነው። ሁለታችንም አፍሪካ ውስጥ ልማትና ፖለቲካው መረጋጋት እንዲኖር እንሻለን። ስለሆነም ቻይና ለአፍሪካ ሰላምና ጸጥታ የምታደርገውን አስተዋጽኦ በበጎ እንቀበለዋለን ግጭት ባለባቸው የአፍሪካ ሀገሮች ሰላም ጠባቂ ኃይሎችን ማሰማራትን እና በአፍሪካ ቀንድ የባህር ላይ ወንብድናን በመከላከል ተግባር የቻይናን ተሳትፎ እንደግፋለን። ቻይና የኢቦላ በምዕራብ አፍሪካ መስፋፋትን ለመገደብ ባደረገችው ጥረትና ጤናማ የሆነ የመዋለ ንዋይ ህዋ እንዲኖር የሚረዳ የመሰረተ ልማት ውጥን ማቅረቧን ዩናይትድ ስቴትስ በበጎ ትመለከተዋለች ብለዋል ባለስልጣኗ። የእሳቸው አባባል ግን ፕሬዝደንት ባራክ ኦባማ ባለፈው ሐምሌ ወር ላይ አፍሪቃን በጎበኙበት ወቅት ካሉት ጋር የሚቃረን ይመስላል። የኢኮኖሚ ግንኙነት ማለት የሀገሮችን መሠረተ ልማት በውጭ የሰው ኃይል መገንባትና የአፍሪቃን የተፈጥሮ ሀብት ማውጣት ማለት አይደለም ሲሉ ፕሬዝደንት ኦባማ ለአፍሪቃ መሪዎች ባደረጉት ንግግር ገልጸው ነበር። ደቡብ አፍሪቃ ብሪክስ በሚል መጠሪያ ከሚታወቁት ብራዚል፣ ሩሲያ ህንድና ቻይና በታቀፉበት ፈጣን እድገት በማሳየት ላይ ካሉት ሀገሮች ቡድን ጋር በመቀላቀል ወደ ምስራቁ ዓለም አሻግራ እያየች መሆኗን ያመለክታል። የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ ባለፈው መስከረም ወር ቻይናን በጎበኙበት ወቅት ቻይና ጥንካሬዋን በዓለም ደረጃ ሰላምና ጸጥታ እንዲኖር እንጂ ለወረራ አልተጠቀመችበትም ሲሉ አሞግሰዋታል። የአሜሪካ ባለሥልጣን ቶርንተን በበኩላቸው ዋሽንግተን ሆነው ከአፍሪካ ጋዜጠኞች ጋር በስልክ ባደረጉት ጋዜጣው ጉባኤ በሀገራቸውና በቻይና መካከል ፉክክር እንደሌለ ገልጸው ሁለቱ ሀገሮች ለአፍሪካ በሚበጅ ነገር ላይ እንደሚያተኩሩ ጠቁመዋል። ዩናይትድ ስቴትስና ቻይና በአፍሪካ ላይ የበላይነት ወይም የበለጠ ተደማጭነት ለማግኘት የሚያደርጉት ውድድር አይደለም። በፍጹም እንደዛ አይደለም። አላማው የአፍሪካ ሕዝብ እንዲጠቀም ነው። የሚደቀኑባቸውን ተግዳሮቶች እንዲወጡ መርዳት ነው። የዩናይትድ ስቴትስና የቻይና ፕሬዚዳንቶች የሚሉት አሁን ከሚሰማው የመልካም ፍላጎት ክስተት ጋር የሚቃረን ቢሆንም እንዲህ አይነቱ መልካም እይታ ሁሉንም ተጠቃሚ ማድረጉ አይቀርም። ለምሽቱ የተሰናዳው የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። አድማጮች፣ የአፍሪካ ህብረት ላለፉት ሀያ አመታት በላይ ከአሸባሪዎች ጋር ለመዋጋት የሚችል በደንብ የተዘጋጀ ተጠባባቂ ሰራዊት ሲገነባ ቆይቷል። በቅርቡ ከአምስት ሺህ የሚበልጡ ከአፍሪካ አምስት የተለያዩ አካባቢዎች የሄዱ ወታደሮች ደቡብ አፍሪካ ውስጥ በጋራ አንድ የጦር ልምምድ አካሂደዋል። ለመሆኑ እነዚህ የአፍሪካ ወታደሮች ለእውነተኛ ጦርነት እየተዘጋጁ ናቸው ወይ የአሜሪካ ድምፁ ዴቪድ አርኖልድ በሰፊው ዘግቦበታል ሶሎሞን ክፍሌ ያቀርበዋል አፍሪካ ውስጥ ዛሬ በጠቅላላው ጦርነት አሉባቸው በሚባሉ አካባቢዎች ከ 80 ሺህ በላይ ወታደሮች አሉ አብዛኞቹ የሚያገለግሉትም በሰላም ጥበቃው ተግባር ነው የአፍሪካ ህብረት አሁን በቅርቡ ከአምስት ሺህ የሚበልጡ ወታደሮችን ወደ ደቡብ አፍሪካ ማሰልጠኛ ጦር ሰፈር ወስዶ ለውጊያ ያላቸውን ብቃት ፈትሿል። ባለሥልጣናት እንደሚሉት ከሆነ ይህ የአፍሪካ ተጠባባቂ ሰራዊት በታህሳስ ወር መጨረሻ ላይ ሙሉ በሙሉ ሊሰማራ በሚችልበት ደረጃ ላይ ይገኛል። አንድ የአፍሪካ የጸጥታና የአስተዳደር ባለሙያ ሲናገሩ አፍሪካውያኑ ሰልጣኞች ልምምዱን በጥሩ ሁኔታ አጠናቀዋል። አብዛኛው ወጪ የተሸፈነው ግን በአውሮፓ ህብረት በዩናይትድ ስቴትስ እና ሌሎች አውሮፓ ሀገሮች ነው። ቶማስ ማንድራፕ ኮፐንሄገን ዴንማርክ በሚገኘው ንጉሳዊው የመከላከያ ኮሌጅ የአፍሪካ ጸጥታና አስተዳደር ጉዳዮች ባለሙያ ናቸው። ነገሩ እንዲህ ቀላል አይደለም፣ ችግሩ ግዙፍና የተወሳሰበ ነው ይላሉ በእጅጉ ትኩረት የሚሻ ግዙፍ ነው፣ ችግሩ ሰራዊቱ የታዘዘውን ከመተግበር አንጻር ችሎታ አለው። ወደ አንድ አገር ወታደር እንዲልኩ ከተነገራቸውና ፍቃዱንና ገንዘቡን ካገኙ ይፈጽማሉ። እዚህ ላይ ችግሩ ግን ያን ለማድረግ የሚያስከፍለው የፖለቲካ ፈቃደኝነት ነው። እስካሁን እንደምናየው የአፍሪካ ህብረት ፕሮግራሞች ዘጠና በመቶ የሚሸፈኑት በውጭ ለጋሾች ነው። ያምን ማለት ነው። ወታደሮቹን የሚመድበው አገር ያለው ባለቤትነት በጣም አነስተኛ ይሆናል ማለት ነው። ምክንያቱም የሚከፈልህ ከአፍሪካ ውጭ ባሉ ወገኖች ከሆነና በእነርሱ ላይ የምትተማመን ከሆንክ በእርግጥም ችግር ይኖራል። ስለዚህ እኔ ትልቁ ፈተና የሚመስለኝ በአፍሪካ በፖለቲካ መሪዎቹ መካከል ያለው ፖለቲካዊ ፍቃደኝነት ነው። የአፍሪካ ህብረት ለዚህ የተጠባባቂ ሰራዊት ከሚከፈለው ገንዘብ 25 ከመቶውን በጀት ለመሸፈን ተስማምቷል። ቶማስ ማንድራፕ እንደሚሉት ግን በቂ አይደለም። ሌላው ችግር ደግሞ ይላሉ የዴንማርኩ የአፍሪካ የጸጥታና አስተዳደር ጉዳዮች ባለሙያ፣ ሌላው ችግር በተመሳሳይ ወገን ተሰልፈው እንዲዋጉ የሚጠየቁት ወታደሮች መረጃዎችን ለመለዋወጥ ብዙ ጊዜ ፈቃደኞች አለመሆናቸው ነው። ሌላው ጉዳይ የመተማመን እጦት ነው። ለምሳሌ ወደ አንድ አደገኛ ስፍራ ጣልቃ ገብ ዘመቻ የምታካሄድ ከሆነና መረጃ ከሌሎቹ ጋር የማትጋራ ከሆነ ችግር ይፈጠራል። ምክንያቱም እጅግ ጠቃሚ የሆነ መረጃ፣ ለምሳሌ ወዴት እንደምታመራ ለመናገር አመኔታ ከሌለህ፣ እንደ አንድ ወታደራዊ አዛዥ አካሄድህ የእውር አይነት ይሆንና ከባድ ችግር ውስጥ ትወድቃለ። በቅድሚያ ተጠባባቂ ሰራዊት ለማቋቋም ሲታቀድ የነበረው ሐሳብ አፍሪካ ውስጥ በአምስት አካባቢዎች እንዲሰፍሩ ለማድረግ ነበር። የአፍሪካ ኅብረት እያንዳንዱን ሀገር የጠየቀው አንድ ባታሊዮን ወይም አንድ ሺህ ወታደሮችን እንዲያዋጣ እንደነበርም ተገልጿል። አሁን ደግሞ ማንድራፕ እንደሚሉት ጦር አዛዦችና ወታደራዊ ባለሙያዎች አነስተኛና በጫካ ውስጥ ውጊያ ማካሄድ የሚችል አነስተኛ ቁጥር ያለው ጦር ስለመፍጠር እየተነጋገሩ ነው። ይህን አስመልክቶ የናይጄሪያን ተሞክሮ በምሳሌነት ጠቅሰው ያስረዳሉ። ቶማስ ማርደብ፣ የአፍሪካን ኃይሎች ስናሰለጥን የቆየነው ምን እንዲያደርጉ ነው? በአፍሪካ በለጋሾች የሚታዘዝ የስልጠና ፕሮግራም ምን ችግሮች እንደገጠሙት ለማሳየት የናይጄሪያን ኃይሎች ጥሩ ምሳሌ አድርገን መውሰድ እንችላለን። ያሰለጠጥናቸው በእኛው አይነት ማለትም በምዕራባውያኑ የውጊያ ስልት ነው። እነርሱ የሚጋፈጡት ደግሞ አነስተኛ ቁጥር ያላቸው የደፈጣ ተዋጊዎችን፣ ወረበሎችንና በከባዱም ያልታጠቁ ሸማቂዎችን ነው። ስለዚህ ለዚህ ተግባር የተለየ አይነት አደረጃጀት ይጠይቃል። እኛ በኔቶ ውስጥ ያለን ግዙፍ የተዋጊ አይነት ጦር አይደለም የሚያስፈልጉ አነስተኛ ቁጥር ያላቸው ቀላል መሳሪያ የታጠቁና እንደ አስፈላጊነታቸውም 24 ሰዓት ሙሉ ዝግጁ ሆነው ከቦታ ቦታ መንቀሳቀስ የሚችሉ ተዋጊዎች ነው። ማንድሮፓክለውም የአፍሪካ ተጠባባቂ ሰራዊት ቁጥር አነስተኛ ይሁን በሚለው ጥያቄ ላይ የቆየው አለመግባባት በናይጄሪያ መፍትሄ ያገኘ ይመስላል ብለዋል። የሀገሪቱ ጦር ሰራዊት ላለፉት በርካታ ዓመታት በጽንፈኛው የቦኮ ሐራም አሸባሪ ቡድን ላይ ያካሄደው ዘመቻ ብዙ ስኬት አላስመዘገበም። ሆኖም ኋላ ላይ ናይጄሪያ አንድ የደቡብ አፍሪካ ኩባንያ በመቅጠሯ በሦስት የሰሜን ምሥራቅ ግዛቶች ውስጥ በነውጠኛው ቡድን ላይ ከፍተኛ ድሎችን ተጎናጽፋለች ሲሉ ማንድራፕ አስረድተዋል። የናይጄሪያን ጦር ሰራዊት በትናንሽ አነስተኛ ተንቀሳቃሽ ቡድኖች በመመደብ መላውን ተቋም ነው እንደገና ያዋቀሩት። ያ አሜሪካውያኑ ከሚያሰለጥኑበት ስልት በጣም የተለየ ነው። እዚህ ላይ ማስታወስ ያለብን አሜሪካውያን የናይጄሪያን ጦር ሰራዊት ላለፉት አስራ ሁለት ና አስራ አራት ዓመታት ሙሉ ሲያሰለጥኑ እንደነበር ነው። ስልጠናው ግን በአብዛኛው ለከባድ ጦርነት በሚሆን አይነት ነው ያ ስልት ደግሞ ቦኮ ሀራም ላይ አልሰራም እናም ይህ የደቡብ አፍሪካ ኩባንያ ያደረገው ምንድን ነው ቀድሞ ደቡብ አፍሪካ ከአንጎላ ጋር የድንበር ግጭት ጦርነቱን ለማሸነፍ የተጠቀመችበትን ስልት ነው ያ የውጊያ ስልት ውጤታማ ሆነዋል እናም ናይጄሪያ ባለፈው መጋቢት በቦኮ ሀራም ላይ የተጎናጸፈችውን ድል የተገኘው በዚህ መልክ በተካሄደ ውጊያ ነው አሁን የአፍሪካ ሕብረትን ተጠባባቂ ሰራዊት የገጠመው ትልቁና አንገብጋቢው ጉዳይ ወጪውን የተመለከተ ነው። እንዴት ነው የሚከፈለው? አፍሪካውያን አሁንም በየሀገሮቻቸው የተፈጠሩ የፖለቲካ አለመረጋጋቶችንና ሥራ ፍለጋ በኢኮኖሚ ወደ በለጸጉ ሀገሮች በሺዎች እየወጡ ነው። በመሆኑም አህጉሪቱ ከተሞቿ ከአጥፍቶ ጠፊ ቦምብ ጥቃቶች ፍራቻና አልፎ አልፎ ከሚታዩ ጦርነቶች ነፃ የማድረግ ኃላፊነቱን መውሰድ አለባት ይላሉ ማንድሮፕ ከፖለቲካው አንጻር አሁን እንደ አዲስ የተከሰተው ከተለያዩ ሀገሮች ፈልሶ የመጡ ሰዎች በአውሮፓ የፈጠሩትን የመሰለ ችግር አይነት አለ ምክንያቱም ይህ አጣዳፊ ጉዳይ በመሆኑ የመላ ተቋማቱን አወቃቀር ይመለከታል ዛሬ በሱዳን፣ በሶማሊያ፣ በማሊ እንዲሁም በናይጄሪያ የምናያቸው ነገሮች ነገ ከተለያዩ አካባቢዎች ፈልሶ የመጡ ሰዎች ቁጥር ሲያድግ የአውሮፓ ችግር ይሆናሉ። የአፍሪካ ሕብረት ወታደራዊ እቅድ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለው መሪ ቃል አካል ነው። ሆኖም ሀገራቸውን እየለቀቁ ወደ ሌሎች የሚሄዱ የአህጉሪቱ ዜጎች ቁጥር ከዕለት ዕለት በብዙ እጥፍ እየጨመረ ከመሄዱ አንጻር የአፍሪካ ችግሮች የመላው ዓለም ችግሮች እየሆኑ መጥተዋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከአርባ ያመለክታል። በዚህ ክፍል ቀዳሚ ወደ ሆነው ዘገባ ነው የምናልፈው። አፍሪቃ በጋዜጦች አዘጋጅ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቃ ያቀርባል። የኢትዮጵያ ወጣቶች ራዕይ ጣራው ሰማይ ነው ይላል ሲኤንኤን የአፍሪቃ ደራሽ ኃይል በቅርቡ ስራ እንደሚጀምር ተገለጸ፣ የሚሉትን ርዕሶች ነው በዛሬው ዝግጅታችን የምንመለከተው። ኢትዮጵያ እጅግ ምቹ ሊባል ከሚችል ቦታ ላይ ሆና ከዋክብትን እየተመለከተች ነው በሚል ርዕስ የሲኤንኤን ድረገጽ ባቀረበው ዘገባ ለኢትዮጵያ ወጣቶች ራዕይ ጣራው ሰማይ ነው አዲስ አበባ ላይ ባሉ ትምህርት ቤቶች የሚሰሙት የወጣቶች ምኞቶች በዓለም ትምህርት ቤቶች ያሉትን ያህል ገደብ የላቸውም ሲል ገልጾታል። የ17 ዓመት ዕድሜ ወጣት የሆነችው ሜሮን መኮንን ከአተሞች ያነሱ ንጥረ ነገሮችንና የጨረር ፊዚክስ ሳይንቲስት መሆን ትፈልጋለች። ሌላው ወጣት የሮኬት ሳይንቲስት ዳግም ተረሳ ደግሞ የሮቦት ስራ ኢንጂነር መሆን ይፈልጋሉ። ሜሮን መኮንን አይንስታይን ስለ ሬሌቲቪቲ ንድፈ ሀሳብ ሲጽፍ ገና ወጣት ነው የነበረው። የእሱ አንድ ጥቅስ ነው የሳይንስን ታሪክ የለወጠው። እኔም ብዙ ሀሳቦች አሉኝ ስትል የአፍላቂነት ምኞቷን እንደገለጸች ሲንን ድረገጽ ላይ የወጣው ዘገባ ጠቅሷል። የወቅቱ ወጣቶች ወደ ከዋክብት ለመድረስ እንዲጣጣሩ ሁሌም ይበረታታሉ። አንዳንድ የኢትዮጵያ ወጣቶች ግን በሀገሪቱ ለመጀመሪያ ጊዜ በተመሰረተው የጠፈር ፕሮግራም ምክንያት በከዋክብት የመድረስ ምኞታቸው እውን ሊሆን እንደሚችል የሲኤንኤን ዘገባ ያወሳል። ከባህር ጠለል 3200 ሜትር ከፍታ ላይ በሚገኘው እንጦጦ ላይ የተመሠረተው የኢትዮጵያ የጠፈር ምልከታና ምርምር ማዕከል የኢትዮጵያ የጠፈር ሳይንስ ማህበር ፕሮግራም አካል እንደሆነ ማኅበሩ የተመሠረተው ከ11 ዓመታት በፊት ሲሆን በአመቺነቱ ልዩ በሆነው ቦታ ላይ ያለው ጣቢያ በሰሜንና በደቡብ ሄሚስፌር ያለውን መላ ሰማይን ወለል አድርጎ የሚያሳይ መሆኑን ይጠቅሳል። እዚህ ላይ ሆነህ ከሞላ ጎደል ሁሉንም ነገር ለማየት ይቻላል። ብዙ የጋላክሲዎች የከዋክብት የፕላኔቶችና የሌሎች ተመሳሳይ ነገሮች ምስሎች አንስተናል። ይህ ቴሌስኮፕ ብዙ ነገሮች የማድረግ ብቃት አለው ሲል ጊዮን አሸናፊ የተባለ የ24 ዓመት ዕድሜ ወጣት መሐንዲስ መናገሩን ሲኤንኤን ድረገጽ ላይ የወጣው ዘገባ ጠቅሷል። የአንድ ሜትር ርዝመት ያላቸው ሁለት ቴሌስኮፖች ያሉት ጣቢያ ባለው አቅሙ ሁሉ እየሰራ መሆኑን ዘገባው ጨምሮ ገልጿል። የኢትዮጵያ የጠፈር ሳይንስ ማህበር ማዕከሉን የመሰረተው የጠፈር ሳይንስንና የከዋክብት ጥናትን ለማበረታታት በዩኒቨርሲቲዎች ያሉትን የጥናትና ምርምር ክፍሎችን አሰባስቦ የጥናትና ምርምር ማዕከል ለመመስረት ዓለም አቀፍ ትብብርን ለመገንባትና በመላ ሀገሪቱ የጠፈር ቴክኖሎጂ እንዲኖር ለማበረታታት እንደሆነ ዘገባው ጠቁሟል። እስካሁን ባለው ጊዜ ለጠፈር ምልከታውና ምርምር ማዕከል ዋጋ አምስት ሚሊዮን ዶላር መሆኑን፣ ገንዘቡ የሚገኘውም የኢትዮጵያ የጠፈር ሳይንስ ማህበር አባላት በሚያዋጡትና ሼክ መሐመድ አላሙዲ በሚሰጡት ገንዘብ ነው። የሀገሪቱ መንግስትም ክብደት ሰጥቶት በገንዘብም ሆነ በሌላ ውጥን እንዲሰፋ በማድረግ ተግባር ይረዳል ተብሎ እንደሚጠበቅም ዘገባው አውስቷል። የኢትዮጵያ የጠፈር ሳይንስ ማህበር ቦርድ ሊቀመንበር አቶ ከላሪ ተክሌ ኢትዮጵያ በአሁኑ ወቅት ሳተላይት የመስራት አቅም ባይኖራትም ከሌሎች ተቋማት ጋር እየሰራን ነው፣ የኛ ኢንጂነሮች ተመክሮ እንዲያገኙ ይሳተፉበታል። በሶስትና አምስት ዓመታት ውስጥ መሬትን የምንመለከትበትና የምናጠናበት ሳተላይት ይኖረናል ማለታቸውን እንጦጦ ባለው የጠፈር ምልከታና ምርምር ማዕከል 18 የጠፈር ሳይንስ የመሬት ምልከታና አስትሮኖሚ ማለት የከዋክብ ጥናት የሚያደርጉ የድህረ ምረቃ ተማሪዎች፣ ስምንት ለማስተርስ ዲግሪ የሚያጠኑ ተማሪዎች ደግሞ በምርምርና በስልጠና ተግባር እንደተሰማሩ የሲኤንኤን ድረገጽ ላይ የወጣው ጽሑፍ አስነብቧል። የቢቢሲ ድረገጽ ደግሞ የአፍሪቃ ፈጥኖ ደራሽ ሰራዊት ከተጠነሰሰ 13 ዓመታት በኋላ እውን ሊሆን ነው በሚል ርዕስ ባወጣው ጽሑፍ ከመጪው ጥር ወር አንስቶ አንዲት የአፍሪቃ ህብረት አባል ሀገር ከጠየቀች የጦርነት ወንጀል ፍጅት፣ ወይም በስብና ላይ ወንጀል ቢፈጸም ወይም ደግሞ የአፍሪቃ ህብረት ራሱ አስፈላጊ ሆኖ ካገኘው የአፍሪቃው ተጠባባቂ ኃይል ጣልቃ ይገባል ይላል። ሰብአዊ ረድኤት በማቅረብና በሰላም ጥበቃ እንዲሁም በታዛቢነት ተልኮም ያገለግላል። ዘርፈ ብዙ የሆነ ተልእኮ ያለው ወታደራዊ ኃይል አምስት ብሪጌዶች ያሉት፣ በ14 ቀናት ውስጥ በአካባቢው ሊመደቡ የሚችሉ የፖሊስ ወታደራዊና ሲቪል ክፍሎች ይኖሩታል። የአፍሪቃ ደራሽ ኃይል ወታደራዊ ዕቃዎች ወይም ሎጂስቲክስ የሚቀመጠው ዳውላ በተባለችው የካሜሩን ከተማ ይሆናል። ዋናው ኃይል ግን የአፍሪቃ ህብረት ዋና ጽህፈት ቤት በሚገኝበት አዲስ አበባ ላይ ይሆናል። የአፍሪቃው ደራሽ ኃይል እንደ አውሮፓ አቆጣጠር በ2008 ዓ ም ከሰባት ዓመታት በፊት ማለት ነው ዝግጁ እንዲሆን ነበር የተጠበቀው። ይሁንና የአፍሪቃ ህብረት አባላት አጓተቱት። የሟቹ ማዕማር ቀዳፊ የተባበረች የአፍሪቃ ራዕይ አካል ነበር ሲል የቢቢሲው ድረገጽ ዘግቧል። ደራሹ ኃይል ምን ያህል ዝግጁ እንደሆነ ለማጤን ሲባል ከአህጉሪቱ ዙሪያ የተውጣጡ አምስት ሺ የሚሆኑ ወታደሮች በደቡብ አፍሪቃ የመስክ ስልጠና ልምምድ እያደረጉ ናቸው። የአፍሪቃው ደራሽ ኃይል በመጪው ጥር ወር ስራ ሲጀምር ብዛቱ 25 ሺ ይደርሳል ተብሎ ይጠበቃል። አፍሪቃ በፊትም ቢሆን በሚያስፈልግበት ጊዜ ፈጥኖ የሚደርስ ኃይል የማቅረብ ልምድ እንዳላትና የሰላም ጥበቃ ኃላፊነቷን እየተወጣች መሆኗን ለተባበሩት መንግስታት ድርጅት የሰላም ተልእኮ አብዛኛውን ወታደር የምታቀርበው አፍሪቃ መሆኗን የቢቢሲ ድረገጽ ዘገባ ሲያስረዳ ኢትዮጵያ ብቻ ከስምንት ሺህ ወታደሮች በላይ ማቅረቧን ጠቁሟል። በአፍሪቃ የሚካሄዱት ግጭቶች አማጽያን የሀገሮችን የተፈጥሮ ሀብት ለመቆጣጠር በሚያደርጉት ጥረት ወይም መንግስትን ለመገልበጥ በሚደረጉ የተወሰኑ መሆናቸው ቀርቶ እስላማዊ መንግስት ነኝ የሚለው የአማጽያን ቡድን የሚደቅነው አደጋ ድረስ እንደሚሰፋ ዘገባ አውስቷል። የአፍሪቃው ጣልቃ ገብ ኃይል ሚናም እንደዚሁ ከመደበኛው የሰላም ጥበቃ ተልእኮ ወደ ተዋጊነት ተለውጧል። ለዚሁ ምሳሌ የሚሆነውም የአፍሪቃ ህብረት የሰላም ጥበቃ ወታደሮች ሶማሊያ ውስጥ ከአልቃይዳ ጋር የተሳሰረውን አልሸባብ እየተዋጉ መሆናቸው ነው። አፍሪቃ ውስጥ ድንበር ዘለል የአሸባሪነት ጥቃት እየተበራከተ መሄድ የደራሽ ኃይሉን አስፈላጊነት ያጠናክራል። ምክንያቱም የአፍሪቃ መንግስታት የጋራ አደጋ አድርገው የሚያይቱን ኃይል ለመታገል ደራሹን ኃይል ለመጠቀም የበለጠ ፍላጎት ይኖራቸዋል ሲሉ ቤን ፔይተን የተባሉት ተንታኝ መግለጻቸውን የቢቢሲው ድረገጽ ጠቅሷል። በሰሜን ምስራቅ ናይጄሪያ የሚንቀሳቀሰው ቦኮ ሐራም አጎራባች ሀገሮችንም ማተራመስ ስለሚያዘወትር በአፍሪቃ ህብረት የሚደገፍ ህብረ ብሔር ኃይል እንደተመሰረተ የሚታወቅ ነው። የአፍሪቃው ደራሽ ኃይል መኖር ግጭቶች በተከሰቱ ቁጥር አዲስ ኃይሎችን ከማዘጋጀት ያድናል። ነገር ግን የአፍሪቃው ደራሽ ኃይል ስራ ለመጀመር እየተዘጋጀ መሆኑን ቢገለጽም በርካታ ችግሮች እንዳሉበት ዘገባው ጠቅሷል። ዋናው ችግር የስራ ማስኬጃ ገንዘብ ነው። ደራሹን የአፍሪቃ ኃይል በሚገባ ለማንቀሳቀስ ገና አንድ ቢሊዮን ዶላር እንደሚያስፈልገው የአፍሪቃ ህብረት አስገንዝበዋል። ከወታደራዊ አንጻርም ድክመት አለ። የአየር ኃይልና ጽኑ የሆነ የመረጃ አሰባሰብ ስርዓት በመላ አፍሪቃ ደካማ ነው ሲል የቢቢሲ ድረገጽ ላይ የወጣው ጽሁፍ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። በ1922 እና 25 ሜትር ባንዶች እንገኛለን። አድማጮች አሁን ተከታዩ ቅንብር እሰጥ አገባ፣ ከሁለት ሳምንት በፊት ተጀምሮ በልዩ ፕሮግራም የሰዓት መጣበብ ሳቢያ የተቋረጠ ክርክር ነው። የምሽቱ የምሽቱ እሰጥ አገባ ትኩረት ተከራካሪዎች አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአደግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጽሐፍ ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቼ አቶ መሀሪ ዮሐንስ፣ አቶ ፈቃደ ሸዋቀና ለጊዜያቸው አመሰግናለሁ። በሰሞኑኛ ወቅታዊ ጉዳዮች ላይ ትኩረት የሚያደርገው ተከታታይ የክርክር ፕሮግራም በመጨረሻው ክርክራችሁ በንጠልጥል ካሳደር ነውና የኢትዮጵያው ጠቅላይ ሚኒስትር አቶ ሀይለ ማርያም ደሳለኝ በተለይ ጠባብነትና ትምክህት ያሉትን አስመልክቶ በጊዜው የተናገሩት አንድ ድምጽ አሰምተን ነበር። ያን የቀደመ ክርክራችሁን የቋጭ ነውና እስኪ ጠቅላይ ሚኒስትሩ የተናገሩትን በመጠኑ እንስማና ወደ ክርክሩ እንዘልቃለን። ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው። ኦሮሞንም አይወክሉ አማራንም አይወክሉ። አቶ መሐሪ እንደተከታተሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድርጅታቸው ያሳስበኛል ያለውን አንድ ሀሳብ ነበረ ትኩረት በማድረግ በዚህ ንግግራቸው ያሰሙት፣ በቅድሚያ ምን ማለት ነው በኢህአዴግ ይሄ ሀሳብ ሲገለጥ፣ ሁለተኛ አሁን ባለው ወቅታዊ ሁኔታ ይህ ጉዳይ ገዢውን ፓርቲ ኢህአዴግን ራሱ እያሳሰበ ነው እና በህብረተሰቡ መካከል በምን መልኩ እየታየ ነው? ጥሩ። ይሄ ጠባብነት፣ ትምክህት የምንላቸው የፖለቲካ ችግሮች በኢትዮጵያ ያው አሉ እንደሚታወቀው እነዚህ ችግሮች መንስኤያቸው የታሪክ ውጤቶች ናቸው። ሀገራችን የመጣችበትን የታሪክ ጉዞ ጉዞ የወለዳቸው ችግሮች ናቸው እና ያው ይህንን ለመፍታት በተለይ ባለፉት በሀያኛው ክፍለ ዘመን ኢትዮጵያ ሲያጋጥማት የነበረው በተለይ በተከተለችው የሀገር ግንባታ የሀገር አንድነት ግንባታ ሂደት የተፈጠሩ ችግሮች ናቸው። ያንን ለመፍታት በሀገር ደረጃ ባለፉት አመታት ሲካሄድ የነበረው የሀገር ግንባታ ጉዞ በተለይ ይሄ በቋንቋና በብሄር መሰረት ያደረገ ብዙሀነትን የሚቀበል የሀገር አንድነት ግንባታ ሂደት ያው እነዚህ መሰናክሎች ማለፍ ካልቻለ ይቸግረዋል ማለት ነው። እነዚ መሰናክሎች የምንላቸው ጠባብነት በሃይማኖት መልኩ ሊገለጥ ይችላል፣ በብሄር መልኩ ሊገለጥ ይችላል፣ በሀዋያውነት ሊገለጥ ይችላል፣ ወይ ዝም ብሎ በፖለቲካ ጽንፈኝነትም ሊገለጡ የሚችሉ ችግሮች ናቸው። ስለዚህ እኛ አሁን ህብረ ብሔራዊት የሆነች ብዝሃነትን የምታስተናግድ ሀገር መገንባት አለብን። በዲሞክራሲያዊ ብሄርተኝነት የተመሰረተ የኢትዮጵያ አንድነት መረጋገጥ አለበት ተብሎ በምንጓዝበት ጊዜ እነዚህ የጠባብነትና የትምክህት ችግሮች ያው ጋሬጣዎች ነው ያጋጥማሉ፣ ማለት ነው። ያው ቅድም ስል እንደነበረ መነሻቸው የታሪክ ውጤቶች ናቸው። ያው ትምክህት የምንለው ብዙ ጊዜ ሌሎችን የማይቀበል ራሱን እንደ የኢትዮጵያ መድህን አድርጎ የሚቆጥር የሃይማኖት የብሄር ብዙሀነትን የማይቀበል ያለኔ ለአፈር ብሎ የሚያስብ የፖለቲካ ስሌት ነው። ይህንን አውዳሚ ነው። መሆን የለበትም። ለሀገራችን አደጋ ነው። ያው በተለይ ብዙ ጊዜ እንደምናየው ይሄ የትምክት አመለካከት ያለፉት ስርዓታትን የወለዱት እና ያለፉት ስርዓታትን ለጂትማይዝ ለማድረግ ያለፉት ስርዓታት የታሪክ አሻራን መሰረት አድርጎ የሚሄድ ነው። ያንን ደግሮ አልሆንም ብለዋል። ሀገሪቱን የመፈራረስ አደጋ እስኪደቅንባት ድረስ ተሰርቶበታል። ሀይልን መሰረት ያደረገ የሀይል የሀገር ግንባታ ሂደት ሙከራ ተካሂዶ ነበር። አልተሳካም። መደረግ ያለበት የኢትዮጵያ ኢትዮጵያ ውስጥ ባለው የኢትዮጵያ ነባራዊ ሁኔታን ያገናዘበ ህብረ ብሔራዊ የኢትዮጵያ አንድነት መረጋገጥ አለበት። ይህንን ደግሞ ዋና አንኳርነቱ ዲሞክራሲያዊ ብሄርተኝነት ነው። የተለያዩ ብሄሮች አሉ። እነዚህ የተለያዩ ብሄሮች ዲሞክራሲያዊ ብሄርተኝነት ካልተላበሱ፣ በዴሞክራሲያዊ ብሄርተኝነት የተመሰረተ ህብረ ብሄራዊ አንድነትን የማይከተሉ ከሆኑ አስቸጋሪ ይሆናል ማለት ነው እና ይህንን ስንል ብሄሮችን አይደለም የምንወቅሰው ጠቅላይ ሚኒስትሩም ሲናገሩት እንደነበረ ብዙ ጊዜ የግ ግለሰቦች የፖለቲካ ሊሂቃን የምንላቸው ያው ለነዚህ የብሄር ስሜቶችን ወይ የሃይማኖት ስሜቶችን ወይ የአካባቢነት ስሜቶችን ተጠግተው ነው የፖለቲካ ስራዎቻቸው ለመስራት የሚሞክሩት። ያው የራሳቸው በተለይ በተለይ በብሔር በግለሰቦች ደረጃ ስናየው በፖለቲካው ሂደት የሚያጋጥማቸው ውጣ ውረድ ወይም ክሳራ ለው የምንችለው ያንን ተጠግተው ሊያሸርፉት ይፈልጋሉ። ወደ ታች ሊያወርዱት ይፈልጋሉ። የብሄር፣ የሃይማኖት መልክ ሊያስዙት ይፈልጋሉ። ሁለቱም አውዳሚዎች ናቸው ነው። መልካም አጠር አጠር እንድታደርጉ ቅድሚያ አንዳንድ ነጥብ በመሰረቱ እንድታስጨብጡን ነው። ግራና ቀኝ ሀሳባችሁን ከተከታተልኩ በኋላ ተከታታይ ጥያቄዎችን አነሳለሁ። አቶ ፈቃደ አስገርሞኛል ከአንድ የመንግስት ባለስልጣን መምጣቱ። ምክንያቱም መጀመሪያውኑ በተሳሳተ መንገድ ይህንን የማንነትን ጉዳይ በተሳሳተ መንገድ ለፖለቲካ ፍጆታ እንዲውል በተለይ በህዝቦች መካከል እንዳለ ቅራኔ አድርጎ ሲኮተኩተው የነበረው መንግስት ነው። ከዛም በላይ ምንም አይነት ከሀገር በቀል የሆነ ኢንዲጂኒየስ የሆነ አስተሳሰብ ውስጡ ሳይገባበት ሙሉ ለሙሉ አውሮፓውያን፣ ስለዚህ ስለ ብሄር ብሄረሰብ ጥያቄ ሲተነትኑበት የነበረውን ዘዴ ና እነሱ ጋር ብለውት ብለውት አልሰራ ያለ የእነሱ ውራጅ የሆነ የፖለቲካ አስተሳሰብ አምጥቶ ኢትዮጵያ ላይ ለመደፍደፍ በመሞከሩ ምክንያት የተፈጠረ ችግር ነው ይሄ። ጠባብነት ትለዋለህ፣ እነ ጽንሰ ሀሳቦቹ ሁሉ ኢትዮጵያዊ አይደሉም። እነዚህ ጠባብነት፣ ትምክህት ምናምን የሚሉት ተተርጉመው ነው የፈረንጅ አስተሳሰብ ናቸው። እና ምን ማለት ነው ጠባብነት? ምን ማለት ነው ትምክህት? የት ጋ ነው ትክክለኛው መስመር በትምክህትና በጠባብነት መካከል ያለው ፋይን ላይን ተቀባይ የሚሆነው የት ነው? እነዚህን ይሄ በግርግር ለፖለቲካ ፍጆታ ህዝብን ደግሞ ወደ መንጋነት ቀይሮ ለመምራት ይሄ ማንነት እንደ መነፍስ በመነካካት ለዛ ስራ ይውላል ተብሎ ኢትዮጵያ ውስጥ በገፍ ካለ ምንም ሀሳብ፣ ካለ ክርክር የተደፈደፈ ሀሳብ ነው። ይሄ መዘዘኛ መሆኑ አስቀድሞ ይታወቃል። አስቸጋሪ ነው ማስወገድም አትችልም። ይህንን እንደኛ ሀገር ባለ በአብዛኛው ብዙ የኋላ ቀር ባህሪያት ያለው አገር ቀርቶ በአውሮፓውያን በሰለጠኑ ሀገሮች እንኳን ይህንን ወደ ውስጥ ማሰብ ማንነትን የፖለቲካ ሴንተር ካደረግከው ወደ ውስጥ ነው ሊያስብ የሚችለው ያ ነው ሳይኮሎጂ በመሰረቱ። እና ይህንን ባለማሰብ የመጣ ነገር አሁን ዛሬ አንድ የመንግስት ባለስልጣን ተነስቶ በዚህ ነገር ሲያማርር በጣም ይገርመኛል። እና ደግሞ በዚህ ማንም ሊወቀስ የሚገባው የለም። ፖለቲካው እንዲሄድ የተገፋው በዚህ አቅጣጫ ነው። በዚህ አቅጣጫ ገፍተህ አስቀድመህ ባለማየትህ ምክንያት የሚያመጣውን ኮንስኮንስ ስታገኘው ውጤት አሁን ስታየው ልትደነግጥ የምትችልበት ምክንያት የለም። አስቀድሞ ያለማየት ችግር ነው እና ይሄ ሊቆምም የሚችል አይደለም እንደዛ ነው የተዋቀረው። በባህሪውም እንደዛ ነው። ምንም አይነት ደግሞ ኢትዮጵያ በኢትዮጵያ ታሪክ ላይ ኢትዮጵያ ውስጥ የተለያየ ማንነት ያላቸው ማህበረሰቦች ያላቸው መስተጋብር ታሪክ እና የመሳሰለውን ነገር ሳያካትት ራሳችንን ሳናጠና ከፈረንጅ ገልብጠን ባመጣነው ትንተና መሰረት ስራ ላይ ልናውለው የሞከር ይሄ ችግር ያለው እና ይህንን እስካልቀየርን ድረስ ችግሩ መቀጠሉ አይቀርም። መልካም። ግራና ቀኝ የምታነሳቸው በዚህ አነጋጋሪ ጭብጥ ላይ የሚነገሩ የሁለት ወገን የሚመስሉ ሀሳቦች በመጠኑ እንገፋለን። ቀደም ያለ ንግግራቸው ወቅታዊ ሆኖ አዳዲስ ሀሳቦችም ሌሎች ስላሉ ወደ እነሱ እንድንሄድ ፈልጋለሁ። አንዳንድ ጥያቄ ለሁለታችሁም ላንሳ። ተመልሼ ወደ አቶ መሀሪ ሊሄድ መጀመሪያ ችግሩ መኖሩን ተቀብለው ጠቅላይ ሚኒስትሩ ግለሰቦችን የፖለቲካ ባልሂቃንን ነው እንጂ የተቹት ብሔረሰቦችን አደለም እየተቹ ያሉት ብለዋል። በሌላ በኩል በአቶ ፈቃደም ጭምር እንደተገለጸው ቀድሞውንም ኢህአዴግ ያራመደው ፖሊስ የተሳሳተ በሆነ መንገድ ሊመራው በቅቷል ነው እያለው ያሉት። አቶ ፈቃደም እንዲያውም ባዕድ ነው፣ ኢትዮጵያዊነት የለውም ብለዋል። ምን መልስ አለት? አድማጮች ሰዓታችን አበቃ። ፕሮግራሙ ግን አልተቋጨም። በሚቀጥለው ሳምንት በሰጣ ገባ ሁለቱ ተከራካሪዎች ከተለያዩ ርዕሰ ጉዳዮች ጋር ይመለሳሉ። አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ ለእርዳታ ሰጪዎችም እንደዚሁ ስምንት ነጥብ ሁለት ሚሊዮን ኢትዮጵያውያን ድጋፍ እንደሚፈልጉም አስቀምጠናል። አንዱ ሊሰመርበት የሚገባው ነገር ምንድን ነው? እዚህ አሁን ባለንበት ሁኔታ በዚህ መንግስት ማለቴ ነው፣ ግልጽነት አለ። አንደብቅም አይደበቅም። ገመና ካለ መውጣት መቻል አለበት። በግልጽ መናገርም አለብን። ምክንያቱም በግልጽ የምንናገረው ከውጭ ካሉ የውጭ መንግስታት ድጋፍ ለማግኘት ሳይሆን ህዝባችንም ራሱ አውቆ ችግሩን ራሱ ሊፈታው ይችላል ከሚል ነው። ከህዝቡም መደበቅ ያለበት ነገር በፍጹም መኖር የለበትም ከሚል ነው አሁን ለጥያቄው መልስ ነው ፕሮግራሙ ለኢትዮጵያው ጠቅላይ ሚኒስትር ዶክተር ቴዎድሮስ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም አድማጮች ያቀረቧቸውንና ሌሎች በወቅታዊ ጉዳዮች ዙሪያ የተነሱ ጥያቄዎች መልስ ይሰጥባቸዋል በነገው ምሽት ነው ቀጠሯችን ኩራትና ክብራን የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንድ በየእለቱ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን የአንድ ሰዓት ፕሮግራም እዚህ ላይ አብቅቷል። ያስተናግድናችሁ ቆንጂት ታየና አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከስርጭት መሀንዲሷ ናሽዋ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ከምሽቱ ሶስት ሰዓት ላይ እንገናኝ። አሁን የትግርኛው ስርጭት ይቀጥላል።